ትኩረት በአፍሪካ የዩጋንዳ ፖሊስ ከመዲናይቱ ካምፓላ በስተ ሰሜን ወጣ ብለው በሚገኙ አካባቢዎች በሕግ ያልተፈቀዱ ስብሰባዎችን አካሂደዋል ያላቸውን ከ50 የሚበልጡ ሰዎች ሰሞኑን ማሰሩ የሚታወስ ነው። ይሁንና የተቃዋሚው ወገን አባላት የዩጋንዳ ፖሊስ እርምጃ ገዢው የሀገሪቱ ብሔራዊ ተከላካይ ንቅናቄ በምህፃሩ ኤንአርኤም የፕሬዝደንት ዮዌሪ ሙሴቬኒን የስልጣን ዘመን ለማራዘም በወጠነው እቅዱ አንጻር የሚታየውን ተቃውሞ ለማፈን ያደረገው ነው ሲል ወቅሷል። የዩጋንዳ መንግስት በህገ መንግስቱ ላይ የሰፈረውን ለፕሬዚደንታዊው ምርጫ የሚወዳደሩትን ግለሰቦች እድሜ የሚገድበውን አንቀጽ 102 ለ ከህገ መንግስቱ ለማውጣት መፈለጉን ባለፈው ሳምንት ከጠቆመ ወዲህ የህዝብ ተቃውሞ ቀጥሏል። እንደ ተቃዋሚ ቡድኖች ግምት፣ ይኸው የዩጋንዳ ገዢ ፓርቲ አባላት በህገ መንግስቱ ላይ እንዲደረግ የፈለጉት ለውጥ የ73ስት ዓመቱን የሀገሪቱን ፕሬዚደንት ዮዌሪ ሙሴቬኒን ከጎርጎሪዮሳዊው 2021 ዓ ም በኋላም በስልጣን እንዲቆዩ ለማስቻል የተወጠነ ነው። በዩጋንዳ መንግስት እቅድ አንጻር ተቃውሞ በመውጣታቸው ሰሞኑን ከታሰሩት መካከል የተቃዋሚው የዴሞክራቲክ ፓርቲ መሪ ኖርበርት ማው፣ የፓርቲው ዋና ጸሐፊ ጀራልድ ሲሪንዳ ና ስርዓት ወንድማማችነት በሚል ቡድን ስር የሚጠቃለሉ ብዙ ወጣቶች ይገኙባቸዋል። ቀደም ሲል ያዳመጣችሁት የዩጋንዳ ፖሊስ የዴሞክራቲክ ፓርቲ ኖርበርት ማውን እና በዕድሜ ገደብ መሰረዝ ጉዳይ ላይ አስተያየታቸውን የሰጡትን በመዲናይቱ ባሰረበት ወቅት ነበር። ከሶስት ቀናት በፊት በፖሊስ ቁጥጥር ስር የዋሉት ታሳሪዎች ከተፈቱ በኋላም ተቃውሟቸውን እንደሚቀጥሉ የዴሞክራቲክ ፓርቲ መሪ ኖርበርት ማው አስታውቀዋል። ለሙሴቬኒ መልስ ግልጽ ነው። ሰዎችን ለምንድን ነው ክትባት የምትሰጠው? የታመሙ ሰዎችን አትከትብም። ክትባት የምትሰጠው ለጤነኞች ነው፣ ድንገት በሽታው ቢከሰት በሚል የተቃዋሚው ወገን በዩጋንዳ መንግስት አንጻር ብሎም የዕድሜ ልክ ፕሬዝደንትነትን ስልጣን ለመታገል ቱጂ ኳታኮ የተባለውን ዘመቻ አጠናክሮ በማካሄድ ላይ ይገኛል። ቱጂ ኳታኮ በዘረፋ ትርጉሙ እጆችህን ከህገ መንግስቱ አንሳ ማለት ነው። የፕሬዝደንታዊ እጩዎች የእድሜ ገደብ መቀየር የለበትም የሚለው ተቃውሞ በማህበራዊ መገናኛ ዘዴዎችም እየተካሄደ ይገኛል። ከጎርጎርዮሳውያኑ 1986 ዓ ም ወዲህ በስልጣን ላይ የሚገኙትና የስልጣን ዘመናቸው ከአራት ዓመታት በኋላ በሚያበቃበትም ጊዜ የመውረድ ሀሳብ እንዳላቸው ያልጠቆሙት የዩጋንዳ ፕሬዝደንት ዮዌሪ ሙሴቬኒ በቀጣዩ ፕሬዝደንታዊ ምርጫ ላይ በእጩ ተወዳዳሪነት መቅረብ አይችሉም። ምክንያቱም የሀገሪቱ ህገ መንግስት አንቀጽ 102 ለ ከ75 ዓመት በላይ የሆነ ግለሰብ ለፕሬዝደንትነቱ ስልጣን በእጩነት እንዳይወዳደር ይከለክላል። ቱጄ ኳታኮ የተባለው የተቃዋሚው ወገን ያነቃቃው ዘመቻ ግን ዩጋንዳዊቷ ዣክሊን ካኮንዚ እንደሚሉት በመዲናይቱ ካምፓላ ያን ያህል ድጋፍ የለውም። ዲሞክራሲያችን የተጠናከረ አይደለም። ከ75 ከመቶ በላይ ከ35 ዓመት በታች የሆነ ሕዝብ በሚኖርባት ዩጋንዳ ውስጥ ወጣቱ የራሱ መሪ ለመሆን የሚያስችለውን ሁኔታ ይፈጥራል ብዬ እኔ በግሌ አላስብም። በዩጋንዳ ለመብት የሚሟገተው የሂውማን ራይትስ ኢኒሺየቲቭ ፋውንዴሽን ዋና ዳይሬክተር ሊቪንግስተን ሴዋንያና ከዚሁ በፕሬዝደንታዊ እጩዎች ዕድሜ ላይ ካረፈው ገደብ በተጨማሪ የሚያሳስባቸው ሌላ ጉዳይ እንዳለ ነው የገለጹት። ለነገሩ የዕድሜ ጉዳይ ማነጋገርም አልነበረበትም፣ ምክንያቱም ያ የተወሰነ ጉዳይ ነው። እርግጥ ገና አልተሞከረም። እኔን የሚያሳስበኝ የፕሬዝደንቱ የስልጣን ዘመን ላይ ያረፈውን ገደብ እንደገና ስራ ላይ የመዋሉ ጉዳይ ነው። ምክንያቱም ይህ ለእኛ ዋና ዋስትናችን ነው። የስልጣን ዘመኑ ገደብ ጥያቄ በተለይ የዩጋንዳ መንግስት አለመጠናከሩንና ደካማነቱን ስናይ፣ እንዲሁም የኅብረተሰቡን ሁኔታ ስንመለከት ይህ በጣም ትልቅ ጉዳይ ነው። በካምፓላ የማካሬሬ ዩኒቨርሲቲ የህገ መንግስታዊ ህግ ትምህርት ፕሮፌሰር ዳንኤል ሩሄዛ የሀገሪቱን ህገ መንግስት የጻፉት አባቶች በፕሬዝደንታዊ እጩዎች እድሜ ላይ ገደብ ሲያሳርፉ ካለ ምክንያት እንዳልሆነ ይናገራሉ። የህገ መንግስቱ ጸሐፍት ምክንያት ትክክለኛ ነው አይደለም በሚለው ጉዳይ ላይ ህዝቡ ራሱ ሊወያይበትና ውሳኔ ላይ ሊደርስ ይገባል እና ይህ አይነቱ ውይይት ባልተካሄደበት ሁኔታ አንቀጽ አንድ መቶ ሁለት ለን ከህገ መንግስቱ ለመሰረዝ የሚደረገው ጥረት ትልቅ ጥፋት ያስከትላል ሲሉ ሩሄዛ አስጠንቅቀዋል። ሀገራችን የምትከተለው ስርዓተ ዲሞክራሲ ገና ወጣት ነው እና አሁን በህገ መንግስቱ ዙሪያ የተጀመረውን ውይይት በትክክል ለማካሄድ ከተፈለገ የበሰለና የተጠናከረ ዲሞክራሲያዊ ስርዓት ሊኖረን ያስፈልጋል። የዩጋንዳ ፕሬዝደንታዊ ምርጫ እጩዎች እድሜያቸው ከሰባ አምስት እንዳይበልጥ የደነገገው የህገ መንግስቱ አንቀጽ አንድ መቶ ሁለት ለን ከህገ መንግስቱ ለማውጣት የሚጠይቅ የህግ ረቂቅ እስካሁን ለዩጋንዳ ምክር ቤት በይፋ እንዳልደረሰ የተናገሩት የምክር ቤቱ አፈ ጉባኤ ሬቤካ ካዳጋ እንደራሴዎች ህገ መንግስቱን እንዳይቀይሩ የሚያስፈራሩ ዛቻዎች እንደሚደርሷቸው ገልጸዋል። የምክር ቤት እንደራሴዎች የጥቃት ኢላማ ሆነዋል። ሕይወታቸው ስጋት ላይ መሆኗን የሚገልጹ ዛቻ የያዙ መልእክቶች ደርሰውናል። ግን ለሀገሪቱ ህዝብ ላረጋግጥ የምፈልገው እስካሁን ለፕሬዝደንትነት በሚወዳደረው ግለሰብ እድሜ ላይ ያረፈውን ገደብ የማንሳቱ ጥያቄ የሰፈረበት አንድም የህግ ረቂቅ አላየሁም። የቀረበ የህግ ረቂቅም የለም። ይሁንና ቁጣ ይታያል፣ እንቅስቃሴም አለ፣ የተሟጋቾች እንቅስቃሴም አለ። በዩጋንዳ ባለፉት አራት ፕሬዝደንታዊ ምርጫዎች ላይ ከፕሬዝደንት ዮዌሪ ሙሴቬኒ ጋር ተወዳድረው የተሸነፉት ፎረም ፎር ዴሞክራቲክ ቼንጅ የተባለው የተቃዋሚ ፓርቲ መሪ ኪዛ ቤሲጌም የህገ መንግስቱን አንቀጽ 102 ለመሰረዝ የሚደረገውን ጥረት በጥብቅ አውግዘው ዩጋንዳን ወደፊት ሊያራምድ የሚችለው መፍቀሬ ዴሞክራሲ ኃይላት ባንድነት የረጅም ዓመታቱን የፕሬዝደንት ዮዌሪ ሙሴቬኒ የብሔራዊ ተከላካይ ንቅናቄ ፓርቲ አገዛዝን ለማብቃት በሚቻልበት ዘዴ ላይ እንዲያተኩሩ ሀሳብ አቅርበዋል። የዩጋንዳ ፖሊስ ሰሞኑን ያሰራቸው የተቃዋሚ ፓርቲ መሪዎችና ሌሎች የመንግስቱ እቅድ ተቺዎች በአሁኑ ጊዜ ከጠበቆችም ጋር ሆነ ከዘመዶቻቸው ጋር የመገናኘት መብት እንደተነፈጋቸው የተቃዋሚ ቡድን አባላት በቅሬታ አስታውቀዋል።